በዚህም ሳምንት ኢትዮጵያን በሚመለከቱ ርዕሰ ጉዳዮች ላይ በማህበራዊ መገናኛ ዘዴዎች የተንሸራሸሩት ሀሳቦች ኢትዮጵያ ውስጥ የኢንተርኔት አገልግሎት ሙሉ በሙሉ ስላልነበር የዲያስፖራው ሀሳብ ያመዝን ነበረ። በዋናነት የብዙሀንን ትኩረት የሳበው የህዳሴው ግድብ ነው። በአፍሪቃ ህብረት ሸምጋይነት አለመግባባቶችን ለማስወገድ ሲደራደሩ የሰነበቱት የሶስቱ ሀገራት ኢትዮጵያ፣ ሱዳንና ግብፅን ውጤት ሲጠባበቁ የነበሩት ኢትዮጵያውያን ሮብ ዕለት የግድቡ የመጀመሪያው ዙር የውሃ ሙሌት በስኬት መጠናቀቁን የኢትዮጵያ መንግስት ይፋ ሲያደርግ ብዙዎች ደስታቸውን ገልጸዋል። ጉዳዩም ባለፉት ሳምንታት በብሔርና በአመለካከት ተከፋፍሎ የተስተዋለውን ሕዝብ በመጠኑ አንድ ያደረገ ይመስል ነበር። በትዊተር የትም ወርቅ ጃግማ እንኳን ተወለድኩኝ እንኳን ኖርኩኝ የአባይን ግድብ በማየቴ በዘመኔ ደስተኛ ነኝ ሲሉ አለማየሁ ገመዳ የህዳሴው ግድብ ስኬት በመለስ ዜናዊ የተጀመረ በኃይለ ማርያም ደሳለኝ የቀጠለ በአብይ አህመድ ከግብ በመድረስ ላይ የሚገኝ የአመታት እልህ አስጨራሽ ኢትዮጵያዊ ዱላ ቅብብሎሽ ውጤት ነው ብሏል። መቅደስ አበበ ደግሞ የታላቁ ህዳሴ ግድብ ስራ አስኪያጅ ለነበሩትና በጥይት ተመተው ሞተው ለተገኙት ኢንጂነር ስመኘው በቀለም በህይወት ኖረህ ይህን ደስታ ለማየት ባትታድልም ጥረህ የደከምክለት ክለት ህይወትህን ላጣህበት አባይ ህልምህ ተሳክቷል ሲሉ ገልጸዋል። ኤልያስ መስረት ደግሞ በግድቡ አሞላል ላይ ሂስ ለሚሰነስሩ ሰዎች በህዳሴ ግድብ ዙሪያ መልካም ነገር ሲነገር እንደሚከፋው ኢትዮጵያዊ ግራጋቢ ሰው የለም ነው ያሉት። ይህ በእንዲህ እንዳለ ከኢትዮጵያ አንዳንድ ባለስልጣናትም የህዳሴው ግድብ የመጀመሪያው ዙር የውሃ ሙሌት በስኬት መጠናቀቁን በማህበራዊ መገናኛ ዘዴዎች አወድሰዋል። ፕሬዚደንት ሳህለ ወርቅ ዘውዴ በትዊተር ባሰራጩት መልእክት እለቱን ታሪካዊ ቀን በማለት እንኳን ደሳለን ህልማችን እውን እየሆነ ነው። በርካታ ኢትዮጵያውያንና መሪዎቻችን አባይን ለማልማት ከፍተኛ ፍላጎት የነበራቸው ቢሆንም እቅዳቸው በተለያዩ መሰናክሎች ተስተጓጉሏል። ነገር ግን እኛ አሁን ባይሳካልንም መጪው ትውልድ ይገነባዋል የሚል ታላቅ እምነት ነበራቸው። ይህ ትውልድ ያንን አደራ ጠብቋል ብለዋል። የአዲስ አበባ ምክትል ከንቲባ አቶ ታከለ ኡማ ደግሞ የዘመናችን የታሪክ ስኬት የሆነው የታላቁ የህዳሴ ግድብ ግንባታ ከወሳኝ ምዕራፍ ላይ ደርሶ የመጀመሪያው ዙር የውሃ ሙሌት በስኬት ተጠናቋል። ሀገራችን ለዚህ ስኬት በመብቋቷ ለሁሉም ኢትዮጵያውያን እንኳን ደስ ያለን ለማለት እወዳለው ነው ያሉት። የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ በእንግሊዘኛ በአሰራጩት መልእክት ውሃው በአጭር ጊዜ ውስጥ እንዲሞላ ተፈጥሮ ሳይቀር በተአምራዊ ሁኔታ ከጎናችን ነበር። ጠቅላይ ሚኒስትሬ፣ ገዱ፣ ዶክተር ስለሺና መላው ቡድኑ እንዲሁም መላው የኢትዮጵያ ህዝብ እንኳን ደስ ያላችሁ የሚል መልእክት አሰራጅተዋል። ሌላው የመገናኛ ብዙኃን መነጋገሪያ የነበረው የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል በክልሉ የመገናኛ ብዙኃን ያስተላለፉት መልእክት ነው። ዶክተር ደብረጽዮን በትግራይ ሊደረግ የታቀደው ምርጫ ለማደናቀፍ የኢትዮጵያ ፌዴራል መንግስት፣ የኤርትራ መንግስትና ሌሎች ኃይሎች በተቀናጀ ሁኔታ እየሰሩ ነው ማለታቸው ብዙዎችን ያላሳመነ ነበረ። በርካቶችም መግለጫውን ተቀባብለውታል። አንተ ሰው አድርገኝ የተባሉ አስተያየት ሰጪ በዶችቬለ ዲደብልዩ የፌስቡክ ገጽ ላይ አብይ አህመድ ኤርትራ በመሄዳቸው ያደረባቸው ጥርጣሬና ፍራቻ ነው ሲሉ ሞገስ ደግሞ ምርጫ ወይስ ቅርጫ? በዚህ አሳሳቢ ጊዜ የሰውን ሕይወት ማትረፍ ሲቻል ለስልጣን ቅድድም ስትሄዱ አታፍሩም? ሰው ከሌለ ማንን ነው የምታስተዳድሩት? ሲሉ ይጠይቃሉ። ያሬድ ተፈራ ደግሞ ተቀናቃኝ ፓርቲዎችን ከክልሉ ካባረረ በኋላ ምን አይነት ምርጫ ሊደረግ ነው? ተፎካካሪ ህወሓት፣ አስመራጭ ህወሓት፣ ታዛቢ ህወሓት፣ ምርጫ ቦርድ ህወሓት፣ ድምጽ የሚቆጥረውና ማሸነፉን የሚያወጃውም እራሱ ህወሓት የሚል አስተያየት ነው ያሳፈሩት። ዮና ሲልማ የሚያወጧቸው መግለጫዎችና የሚታገሉበት ምክንያትና ግብ እንኳን ለኛ ለነሱም የገባቸው አይመስልም ሲሉ ይተቻሉ። አሉላ ሰለሞን ደግሞ በትዊተር በእንግሊዝኛ ቋንቋ ባሰፈሩት አስተያየት በትግራይ ወቅቱን ጠብቆ ምርጫ ይካሄዳል፣ አስመራና አራት ኪሎ ውስጥ የምርጫ አለርጂክ ያለባቸው አያስቆሙትም። የትግራይን ህዝብ ምርጫ ከማካሄድ ለማስቆም መጣር ከንቱ ሙከራ ነው ብለዋል። እንዲሁ በዚሁ ሳምንት የማህበራዊ መገናኛ ዘዴዎችን ቀልብ የሳበው ጉዳይ የድምፃዊ ሀጫሉ ሁንዴሳን ግድያን ተከትሎ በተነሱ አመጾች የወደሙ ንብረቶችን፣ መፈናቅሎችን እንዲሁም ሞትን የሚመለከቱ ዘገባዎች ነበሩ። ኢትዮጵያ ውስጥ የኢንተርኔት አገልግሎት በከፊል ከተከፈተ በኋላ የተሰባበሩ መስኮቶች፣ በሳት የጋዩ መኪናዎችና ህንፃዎችን የሚያሳዩ ፎቶዎችና ቪዲዮዎች የማህበራዊ መገናኛ ዘዴዎች ተጠቃሚዎች ሲቀባበሏቸው ነበረ። እንዲሁም ንብረትና ቤተሰብ አባል የጠፋባቸው ሰዎች አቤቱታ ተሰምቷል። የከፍ አደጋ ካስተናገዱት ከተሞች አንዷ በሆነችው ሻሸመኔ የደረሱትን ውድመቶች የማህበራዊ መገናኛ ዘዴዎች ምስሎችን እየተቀባበሉ የደረሰው ጥቃት ሶሪያ ወይም ኢራቅ ሳይሆን ኢትዮጵያ ውስጥ እንደሆነ በቁጣ እየተናገሩ ነበሩ። ጥቃቱ ብሔር ተኮር ነበር ሲሉ የወቀሱም አሉ። የተለያዩ ትናንሽና ትላልቅ ባለሀብቶች ድርጅታቸው ወድሞ ባዶ እጅ መቅረታቸውን የተመለከቱ አስተያየት ሰጪዎች የማህበራዊ መገናኛ ዘዴዎች ላይ የመፍትሄ ሀሳብም ሰንዝረዋል። ጉት ሁለታ መንግስት ለተጎጂዎች ተገቢውን ካሳ በፍጥነት መክፈል አለበት ሲሉ፣ ቢኒያም አርሴናል ደግሞ ያለምንም ጥያቄ ከክልሉ ባጀት ተቀንሶ ለተጎጂዎች መሰጠት አለበት። እነዚህ ሰዎች እኮ ለክልሉ መንግስት ግብር ሲከፍሉ የነበሩ ናቸው ብለዋል። ዘኩሉ ደግሞ ዲያስፖራ ነው እንዲህ በገጀራና በቆንጨራ ሲጨፈጭፋችሁ፣ የኖረ ንብረት ያቃጠለባችሁ፣ ለመውጣት ለመግባት ስጋት የሆነባችሁ፣ በፕሮፓጋንዳ ሲያደርቃችሁ የሚውለው ዲያስፖራ አገሪቱን አደራ ብሏችሁ ቢወጣ እናንተ እንዳይሆን አደረጋችሁት፣ ያሳዝናል ነው ያሉት። ሙና ሀበሻ ደግሞ ወገኔ ኑሮን ለማቃናት ስንት ዓመት ለፍቶ ያፈራውን ንብረት በአንድ ቀን ለሊት እሺ ንብረት ሊተካ ይችላል። የሰው ልጅስ ህይወት ፍርዱ ከፈጣሪ ነው። ህይወት ይቀጥላል። ኢትዮጵያ የቃል ኪዳን ምድር ነች ብሏል። እንዲሁ ከውጭ ሀገር አስተያየታቸውን በትዊተር ያጋሩትና ኢትዮጵያ የተባሉ ሰው ኢትዮጵያ ሀገራችንን አታውድሙ፣ የሰማችሁትን ነገር ጭንቅላታችሁን ተጠቅማችሁ አሰላስሉ። ሀገር ማፍረስ ቀላል ነው፣ መገንባት ሊቢያና ሶሪያም አልቻሉም ብለዋል። ከሚካይ ደግሞ በቁጭት ኢትዮጵያ እንዴት ከእጅ ወደ አፍ እንደሚኖር ጠፍቷቸው ነው የድሃ ንብረት የሚያቃጥሉት የጤና ተቋም የሚያቃጥሉት፣ ብለዋል። የደረሰውን ጥቃት ጨርሶ ቦታ ያልሰጡ ለቀጣይ አመፅ የሚያበረታቱና የጥላቻ ንግግር የሚያሰራጩም የማህበራዊ መገናኛ ዘዴዎች ሰሞኑን አስተናግደዋል። የህዳሴ ግድብ የውሃ ሙሌት የፈጠረው ስሜት የትግራይ ክልል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል መግለጫን ተከትሎ የተሰጡ አስተያየቶችን እና በተለይ ዲያስፖራው ኢትዮጵያ ውስጥ የዋይፋይ አገልግሎት ከተለቀቀ በኋላ ባገኘውና በአንዳንድ የኢትዮጵያ አካባቢዎች በደረሱ የህይወትና የንብረት መጥፋት ምስሎች ላይ የሰነዘሩትን አስተያየት በአጭሩ የቃኘው የዛሬው የወጣቶች መገናኛ ዘዴዎች ቅኝት በዚሁ ይጠናቀቃል። ለዝግጅቱ ልደት አበብነኝ ጤና ይስጥልኝ።